በወቅታዊ የሀገሪቱ የፖለቲካ ጉዳዮች ላይም ሆነ በሌሎች ርዕሶች ላይ በውጭም ሆነ በሀገር ውስጥ መጽሐፍት ማሳተም ከጀመሩ ውለው አድረዋል። በቅርቡ በአገር ውስጥ ከታተሙት መጽሐፍት አንዱ የዶክተር መረራ ጉዲና የኢትዮጵያ ታሪክ ፈተናዎችና የሚጋጩ ህልሞች የኢህአዴግ ቆርጦ ቀጥል ፖለቲካ የሚል መጽሐፍ ይገኛል። መጽሐፉ ስለ ብሔራዊ መግባባት፣ ስለ ብሔራዊ እርቅ፣ ስለ ኢትዮጵያውያን የሚጋጩ ህልሞችና ስለ ሌሎች ጉዳዮች በሰፊው ይተነትናል። ዶክተር መረራ ጉዲና እስከ ቅርብ ጊዜ ድረስ በአዲስ አበባ ዩኒቨርሲቲ በፖለቲካ ሳይንስ መምህርነት ሲያገለግሉ የቆዩና ለረጅም ዓመታትም በሀገሪቱ የፖለቲካ ሂደት ሲሳተፉ የቆዩ፣ ዛሬም የኦሮሞ ፌዴራሊስት ኮንግረስ መሪ ናቸው። መለስካቸው አመሃ በአዲሱ መጽሐፋቸው ዙሪያ አነጋግሯቸዋል። በዚህ አዲስ መጽሐፎ መግቢያ ላይ ገዢ ፓርቲው ኢህአዴግ አምስት መሠረታዊ ተግዳሮቶች እንዳሉበት ይከራከራሉ። ከእነዚህ አንዱ በመሰረታዊ የሀገሪቱ ጉዳዮች ላይ ብሔራዊ መግባባትን መፍጠር አለመቻሉ ነው ይላሉ። ይህ ብሔራዊ መግባባት የሚፈጠረው እንዴት ነው? ብርሶ አስተሰብ ብሔራዊ መግባባት የምንለው በመሰረታዊ የሀገሪቱ ጉዳዮች ላይ ቢያንስ ቢያንስ በዛሬው የሀገሪቱ ችግሮች ላይ እና በሀገሪቱ መጪው እድል ላይ በእነዚህ ሁለቱ ነገሮች ላይ በተወሰነ ደረጃ በመሰረታዊ ጉዳዮች መስማማት ማለት ነው። ኢትዮጵያ ለምሳሌ በሀገር ደረጃ በህዝብ ደረጃ ኢትዮጵያ ህዝቦች እንዴት አብሮ ይኖራሉ? ኢትዮጵያ በሀገር ደረጃ ወዴት ትሄድ፣ እንዴት ትሄድ፣ በሙሉ ነገሮች ላይ መስማማት ያስፈልጋል። ሀገራዊ መግባባት የሚባለው እሱ ነው። የአንዱ ፖለቲካ ድርጅት ፖሊሲ ቀኝ ነው፣ ግራ ነው፣ መሀል ነው የሚሉ ነገሮች ሳይሆን መሰረታዊ የሆኑ ይህ ሀገር ይህ ህዝብ እንዴት አብሮ መኖር ይችላል፣ በዚህ ሀገር የሚሉት ነገሮች ላይ መግባባት ያስፈልጋል። ጥሩ ምሳሌ ምንድን ነው? ኢህአዴግ በጠመንጃ ያሸነፈ በጠመንጃ ያሸንፋለሁ ብሎ በኢትዮጵያ ህዝቦች ላይ የራሱን ህልሞች፣ የራሱን ፍላጎቶች፣ የራሱን ጥቅሞች፣ የራሱን ብዙ ነገሮች በኢትዮጵያ ህዝብ ላይ በጠመንጃ ጫነ። በጠመንጃ ጭኖ የኢትዮጵያ ህዝብን ለሃያ አራት ሃያ አምስት ዓመታት ዋጥልን፣ ዲሞክራሲ ስርዓት እየፈጠርኩ ነው፣ እያለማሁ ነው፣ ምን እያደረግኩ ነው እያለ ወደታች ይጠቀጥቃል። የኢትዮጵያ ህዝብ ግን ኢህአዴግን አላመንን ችግሩ እሱ ነው። የአንድ ድርጅት ህልም፣ የአንድ ድርጅት ፍላጎት፣ የአንድ ድርጅት ጥቅም፣ የአንድ ድርጅት ሁሉም ነገር በህዝቦች ላይ በጠመንጃ ተጫነ። በጠመንጃ ደግሞ እስከ ተወሰነ ደረጃ ድረስ ያው ኢትዮጵያ መንግስታት በጉልበት በገዙበት መንገድ ያ ደግሞ 24 25 አመታት እየገነባ ነው። ግን የተቀበሩ ፈንጂዎች በየገዘው እየፈነዱ ብዙ ሰው እያለቀ እዚህ ደርሰናል። በተለይ አሁን በተለይ አሁን ደግሞ ያ ደግሞ የገባበት ምንድነው? ከወጣቱ ትውልድ ጋር ከነገው ትውልድ ጋር እየተጣላ አሁን ኦሮሚያ የሚታየው እሱ ነው። ከወጣቱ ትውልድ ጋር ጦርነት ውስጥ ገብቷል። ለአንተ የመሰረታዊ ጥያቄ ዋናው ጥያቄ እዛም ሆነ እዚህ ሁለት ነገር ነው። አንዱ የፖለቲካ ፍላጎት ነው። ማንም በጠመንጃ ዝላለም ይገዛለሁ እያሰርኩ እየገደልኩ እየፈለጥኩ እየቆረጥኩ እኔ ይገዛለሁ የሚለው በአለም ደረጃ ሆነ በኢትዮጵያ ተሞክሯችንም አልሰራም። ስለዚህ ጉዳዩን ከሚያገባቸው ሀይሎችና ህዝብ ጋር ቁጭ ብሎ ምን ይቻላል ምን ያስፈልጋል? ምን ይመረጣል? እንዴት እናድርግ? የሚለው ላይ መነጋገርና መስማማት ያስፈልጋል። የኢትዮጵያ ችግር ምን መሆን አለበት የሚለው የዛሬ ሀያ አምስት ዓመት አልተፈታም፣ ዛሬም እየተፈታ አይደለም። እንዳውም የተቀበሩ ጊዜ ጠብቆ የሚፈነዱ ቦምቦችን ነገ ያደግ መሪዎች እንዲሰሙ ፈልጋሉ። ነገ ልልጆቻችን አብሮ መኖሩ እንኳን የሚቸገሩበት ኢትዮጵያ እየተፈጠረችን። ስለ ብሔራዊ እርቅም አንስተዋል። የብሔራዊ እርቁን ጉዳይ እንደሚያውቁት ከደርግ ጀምሮ እስከ ዛሬ ድረስ ያሉት የመንግስት ባለስልጣናት አስፈላጊነቱ አይታያቸውም። በኢትዮጵያ ውስጥ የተጣሉ ክፍሎች የሉም ይላሉ፣ በአጠቃላይ እና ነገር ማለት ነው። እርስዎ በኢትዮጵያ ስለ ብሔራዊ እርቅ አስፈላጊነት ሲያነሱ በአእምሮ ያሉት ታራቂዎች እነማን ናቸው? እንዴት ሳለ ዘዴ ነው እርቁ የሚከናወነው የሚካሄደው? የኢትዮጵያ ሕዝብ በዋናነት ልሂቃኑ የመስማማት ችግር አለው። መጽሐፌ ላይም በግልጽ ቋንቋ እንዳስቀመጥኩኝ በአብዛኛው በነገራችን ላይ የገመገምኩት ላለፉት መቶ ሀምሳ ዓመታት አካባቢ ነው። ከቴዎድሮስ፣ ከምኒልክ፣ ከአጼ ኃይለሥላሴ፣ ከደርግ፣ ከኢህአዴግ እነዚህ መንግስታትም በተለያየ ደረጃ መሰረታዊ የችግሮቻችን ምንጭ እነዚህ የሚጋጩ ህልሞች ከየት ተጀመሩ፣ መቼ ተጀመሩ፣ እንዴት እስከዛሬ መጡ የሚሉትን ሳነሳና ሳወርድ ነው የቆየሁት። በመጀመሪያ ደረጃ ዋናው ችግር በልሂቃኖች መሀል ነው በህዝብ መሀል ለምሳሌ የጎንደር ገበሬ ከወለጋ ገበሬ ጋር፣ ወይም የትግራይ ገበሬ ከሀረር ገበሬ ጋር ወይም ከአምቦ ገበሬ ጋር ብዙ የሚያጋጨው ነገር የለው እና ዞሮ ዞሮ እንግዲህ ምንድነው በልሂቃን ደረጃ ነው። ከልሂቃን ጋር ተንሰራሶ ደግሞ ህዝብ ያው የምንኖርበት ማህበረሰብ ነው። ማህበረሰብም አልፎ አልፎም በተለያየም ደረጃ በጅምላም የማየቱ አንዳንድ ነገሮች አሉ። ስለዚህ በማህበረሰብ ደረጃ ከታሪክ የሚሆን ከተወሰኑ ከተለያዩ ነገሮች የሚመጡ ልዩነቶች አሉ። ስለዚህ ብሔራዊ እርቅ በምንልበት ጊዜ በዋናነት በሊቃን በተለይ ገዢዎች ነን በሚሉና በተገዢዎች መካከል የግድ ያስፈልጋል። ሌላው ደግሞ ማህበረሰቡ የተወሰኑ ልዩነቶችን የቅራኔ ምንጮች ሊሆኑ በሚችሉት ደረጃ በማይሆን መንገድ እንዳይታያይ ጥሩ ጎረቤቶች ሆኖ እንዲኖር የሀገሪቱ ሪሶርስ በተቻለ መጠን ተካፍሎ የመኖር እድሉ በማህበረሰብ አካባቢ ምን ስራ ያስፈልጋል ማለት ነው። በተለይ በኢህአዴግ ከፋፍለህ ግዛ ሴራ ማህበረሰቦች ብዙ ቦታ ሲጋጩ ነበር። አሁንም እየተጋጩ ነው። አንዳንድ ቦታዎች በህዝብ መሀል ካድሬው ግጭት የመፍጠር ሲሰራ ነበር። አሁን እንኳን አሁን እንኳን በቀደም ለምሳሌ ቦርዶደር ላይ ሶማሌና ቦርድ የሚባል ባሜሶ ባህር መስመር ላይ ካድሬው ሄዶን ህዝብና ህዝብ ለወደ ማጋጨቱ ደረጃ ነው የገባውና በዛ ደግሞ ሀሳቡ የመግባት እነዚህ ነገሮች ህዝብ በለመደበት መንገድ በራሱ ባህል ታርቆ ተረጋግቶ ለመኖር የሚችልበት ሁኔታዎች ያስፈልጋሉ ማለት ነው። አንዱ ሌላውን እንደ ጠላት፣ ሌላውን እንደ አጥቂ፣ ሌላውን እንደ ዘራፊ ሳይ ማለት ነው። ባጭሩ፣ በልቃን ደረጃ በገዢዎችና በተገዢዎች መሀል በማህበረሰቦች መካከል እኔ በዚህ ሀገር እያመረቁ ያሉትን ቁስሎች ለማከም ብሔራዊ እርቅ በጣም አስፈላጊ ነው የሚለው፣ ሌላው ከሚያነሳቸው ጉዳዮች አንዱ የኦሮሞና የአማራ ልሂቃን የሚሏቸውን ሀይሎች መጓተትን በተመለከተ ነው። የኦሮሞ ልሂቃን ዋና ችግር የጋራ ፖለቲካ አጀንዳ መቅረጽ አለመቻላቸው ነው ሲሉ፣ የአማራው ልሂቃን ችግር ደግሞ ሚዛሬት ኢትዮጵያ እንደነበረች እንድትቀጥል መፈለጋቸው ነው ይላሉ። የሁለቱ ቡድኖች ፍላጎትና ህልም ከአብዛኛው የሀገሪቱ ህዝብ ፍላጎትና ህልም ጋር እንዴት ያለ ግንኙነትና ትስስር እንዳለው ያብራሩልኛል። ሁለቱንም ነው። ግንኙነትም አለው፣ ምንም ጥያቄ የለም። ዝም ብሎ ከሜዳ የሚፈጠር ነገር አይደለም። በህዝብ ውስጥ ያለው ስሜት፣ የህዝብ ፍላጎት፣ የህዝብ ጥቅም ላይ ተንተርሶ ነው የሚነሳው። ብቻውን አይደለም ማለት ነው። በተደጋጋሚ እንዳነሳው ደግሞ እሊቱ በራሱ ከህዝቡ የተለየ ህልም አለው። እነዚህ ህልሞች አንዳንድ ጊዜ አንድ ይሆናሉ አብሮ ይሄዳሉ። አንዳንድ ጊዜ ደግሞ አብሮ የማይሄዱባቸው ሁኔታዎች አሉ። ለምሳሌ አሁን እኔ የትግራይ ኤሊት ዛሬ ባለበት ሁኔታ ለትግራይ ህዝብ ዲሞክራሲም ሰላምና መረጋጋትም ያመጣሉ የሚል ግምት የለኝም። ከሌላ ኢትዮጵያ ህዝብ ጋር ቢያጋጩት እንጂ ያንን ያደርጋሉ የሚል ግምት የለኝም። ስለዚህ አንድን እንሆንበት የሚለይባቸው ሁኔታዎች አሉ። ስለዚህ እንግዲህ ምንድን ነው ብዙ ጊዜ በተለይ ላለፉት አርባ ሃምሳ ዓመታት አካባቢ ኋላውን ትተን የኢትዮጵያ ተማሪዎችን ንቅናቄ ከሞላ ጎደል የጋራ ንቅናቄ ነበር። ከሞላ ጎደል ኢትዮጵያን በሀገር ደረጃ ለመለወጥ የሚደረግ ትግል ነበር። ያ ከሸፈ ከሸፈ በኋላ ለውጥ ፈላጊው ትውልድ በየድንኳኑ ነው የገባው በብዛት ማለት ነው።